አውሮፓና ጀርመን ከአስር ቀናት በፊት በተካሄደው የፈረንሳይ የመጀመሪያ ዙር ፕሬዝዳንታዊ ምርጫ አንደኛና ሁለተኛ ሆነው ለሁለተኛ ዙር ምርጫ ያለፉት የመሀል አቋም ያላቸው ኢማኑዌል ማክሮና ቀኝ አክራሪዋ ማሪን ለፔን በመጪው እሁድ ለሚካሄደው ሁለተኛ ዙር ምርጫ ከባድ ፉክክር ላይ ናቸው። በተሰናባቹ የፈረንሳይ ፕሬዝዳንት ፍራንሷ ኦሎንድ የስልጣን ዘመን በኢኮኖሚ ሚኒስትርነት ያገለገሉት ኦን ማርሽ የተባለው ፓርቲ መሪ ማክሮ ነፃ ገበያንና የአውሮጳ ህብረትን ሲደግፉ፣ ተፎካካሪያቸው የብሔርተኛው የፍሮ ናሲዮናል ፓርቲ መሪ ለፔን ደግሞ ፈረንሳይ ከአውሮጳ ህብረት እንድትወጣ ድንበሯን እንድትዘጋና ከዩሮ ተጠቃሚዎች ማህበርም እንድትወጣ የሚፈልጉ ፖለቲከኛ ናቸው። ከዚህ ሌላ ሁለቱ ተፎካካሪዎች በአሁኑ ጊዜ በአውሮ አብይ መነጋገሪያ በሆነው በስደተኞች ጉዳይ ላይም የሚከተሉት መርህ እጅግ የተለያየ ነው። ማሪን ለፔን ሙሉ በሙሉ ስደትንና ምንም አይነት ቀለምም ሆነ ዘር ይኑራቸው ስደተኞችን የሚቃወሙ ፖለቲከኛ ናቸው። የፈረንሳይ ድንበሮች በሙሉ እንዲዘጉ ነው የሚፈልጉት። የሚያካሂዱት የምርጫ ዘመቻም የውጭ ዜጎች ጥላቻን መሰረት ያደረገ ነው። በፈረንሳይ ለሚደርሱ የሽብር ጥቃቶችም በሙሉ ተጠያቂ የሚያደርጉት ሙስሊም ስደተኞችን ነው። እሳቸው ስደተኞች የፈረንሳይን ማንነት አበላሽተዋል ነው የሚሉት ሲያገኙና ከየትኛውም የዓለም ክፍል ስደተኛ እንዲገባ ይፈልጉም። የዶችቨለ የእንግሊዝኛው ክፍል የፓሪስ ዘጋቢ ባርባራ ቬሰል ናት፣ ማሪን ለፔን በስደትና ስደተኞች ጉዳይ ላይ የሚያራምዱትን አቋም የገለጸችልን። የለፔን ተፎካካሪ የማክሮ አቋም ደግሞ ከዚህ የተለየ ነው። የፓሪሷ ወኪላችን ሃይማኖት ጥሩነህ በዚህ ረገድ ማክሮ የሚከተሉት መርህ የተለሳለሰ ነው ትላለች። ኢማኑኤል ማክሮ አንደኛ ተገን ጠያቂዎች በፈረንሳይ ተገን በሚጠይቁበት ጊዜ ረጅም ጊዜ ነበር የሚወስደው ያንን በማስቀረት የተገን ጠያቂዎች ማመልከቻ በስድስት ወር ውስጥ ምላሽ እንዲያገኝ የሚያስችል አሰራር እንደሚዘረጉ ነው የተናገሩት። ከዛም በተጨማሪም አሁን በስራም ሆነ በተለይ እነዚህ ፕሮፌሽናል የሚባሉ የተለያዩ ሙያ ያላቸው ሰዎች ፈረንሳይ ውስጥ መጠው ለመስራት ያመለክቱ በፊት ይጠየቅ የነበረው መስፈርትን እና ጊዜን በማስቀረት ቀለል ባለ ሁኔታ ትናቸው ጉዳያቸው ታይቶ በአፋጣኝ ቪዛው እንዲያገኙ የሚቻልበትን አሰራር እንደሚደረጉና በተለይም ደግሞ ፈረንሳይ ሀገር እንደዚሁ ለበስራም እንዲሁም ደግሞ በስደተኝነት መጠው ወረቀት ለሚሰጣቸው ሰዎች የፈረንሳይን ባህል እንዲለማመዱ ቋንቋውንም እንዲማሩ የሚያስችል አሰራርን ca să facem demizare cu noi. የገለጻሉት የሁለቱ ተፎካካሪዎች የውጭ መርህም እንዲሁ የተራራቀ ነው። እንደገና ባርባራ ቬስል አንድ ነገር እርግጠኛ ነው። ማሪን ለፔን ኔቶን ለቀው መውጣት ይፈልጋሉ። ከሩሲያም ጋር መቀራረብ ይፈልጋሉ። ኢማኑዌል ማክሮ ደግሞ እስካሁን ፈረንሳይ ስታደርግ እንደቆየችው ይቀጥላሉ። በአውሮፓ ሕብረት ውስጥ ይበልጥ ተዋህደው መቀጠል ነው የሚፈልጉት። እንደ ባርባራ ቬስል ሁሉ ሃይማኖትም የሁለቱ እጩ ፕሬዚዳንቶች የውጭ መርህ ፍጹም የሚገናኝ አለመሆኑን ነው የምትናገረው። ኢማኑኤል ማክሮ አውሮፓ ህብረት አፍቃሪ ናቸው፣ የግሎባላይዜሽን አፍቃሪ ናቸው፣ ካፒታሊስት አፍቃሪ ናቸው። በአንጻሩ ደግሞ ማሪን ሎፔን ሁሉም ነገር ያው ፈረንሳይ ለፈረንሳያውያን ብቻ የሚል ና ፈረንሳይም ከአውሮፓ ህብረት መውጣት እንዳለባት አበክረው የተናገሩ የሚገኙበት ሁኔታ ነው ያለው። በአንጻሩም ደግሞ ፈረንሳይ የራሷን ድንበር ማስጠበቅ እንዳለባት፣ ቀደም ሲል ተጠቀምበት የነበረውን ፍራንክ ተብሎ የሚጠራውን ገንዘብ መጠቀም እንዳለባት እና ከዩሮዞን መውጣት እንዳለባት፣ በንግዱም በሁሉም ነገር ፈረንሳይ ቀደም ሲል የነበራትን እስቴቶች አስጠብቃ መቀጠል እንዳለባት ነው እየተናገሩ የሚገኙት። በአንጻሩም ደግሞ ማክሮ አበክረው የሚናገሩት ፈረንሳይ በማንኛውም ረገድ ያላትን የውጭ ፖሊሲ በማንኛውም መልኩ በንግዱም በፖለቲካዊ ስትራቴጂውም አጠንክራ መቀጠል አለባት የሚሉት በተለይ ከአውሮፓ ሀገራት ጋር እና እንዲሁም ደግሞ በፖሊሲም በኢንቨስትመንትም ከሚስማሟቸው ሀገራት ጋር ቀደም ሲል የነበሩት ግንኙነቶች ተጠናክረው እንዲቀጥሉ ነው የሚፈልጉት። እጅግ የተራራቀ አቋም ካላቸው ከሁለቱ ውጪ ተወዳዳሪዎች ማን ቀጣዩ የፈረንሳይ ፕሬዝዳንት ሊሆን እንደሚችል አጓጊነቱ ጨምሯል። ለጊዜው ግን ማክሮ በመጀመሪያው ዙር ምርጫ 23.75 በመቶ ድምፅ በማግኘት ለሁለተኛው ዙር ምርጫ በአንደኝነት ማለፋቸው የአውሮጳ ህብረትንና የህብረቱን መጠናከር የሚፈልጉ ወገኖችን አስደስቷል። ምርጫውን በአንደኝነት ያሸነፉት እጩ የአውሮጳ ህብረትን የሚደግፉ በመሆናቸው ተደስቻለሁ። ማክሮ ግልጽ የሆነ የአውሮጳ ህብረት አጀንዳ ነው ያላቸው። ይህ ደግሞ እጅግ ጠቃሚ ምልክት ነው። ከአንደኛው ዙር የፈረንሳይ ፕሬዝዳንታዊ ምርጫ ውጤት በኋላ በአውሮጳ ፓርላማ የአረንጓዴዎቹ ፓርቲ ቡድን ሊቀመንበር ስካ ኬለር የሰጡት አስተያየት ነበረ። የመጀመሪያው ዙር የፈረንሳይ ፕሬዝዳንታዊ ምርጫ ውጤት ፍጹም ያልተጠበቀ ነበረ። ውጤቱ የፈረንሳይን የምርጫ ታሪክ ቀይሯል። በተለይ ለሁለተኛው ዙር ፕሬዝዳንታዊ ምርጫ ከቀኝ መሃሎቹ ከሪፐብሊካኖች ወይንም ከግራዎቹ ሶሻሊስቶች አንዳቸውም አያልፉም የሚል ግምት አልነበረም። የመሀሉ ማክሮም ሆነ ቀኝ አክራሪዋ ለፔን ለመጨረሻው ውድድር ይደርሳሉ ተብሎም አልተጠበቀም። በመጪው እሁድ በሚካሄደው ሁለተኛ ዙር ምርጫ ማክሮ ያሸንፋሉ ተብሎ በሰፊው ተገምቷል። ዛሬ በወጣው ግምት ማክሮ ለፔንን በስልሳ በመቶ ድምፅ ሊያሸንፉ እንደሚችሉ ተተንቢዋል። ማክሮ ያሸንፋሉ የሚለው ግምት ሊሰነዘር የቻለው የፓሪሷ ወኪላችን ሃይማኖት ጥሩነህ እንደምትለው ማክሮ የለፔን ፓርቲ ከሚያገላቸው የህብረተሰብ ክፍሎች እንዲሁም ባይደግፏቸውም ከለፔን የተሻሉ ናቸው ብለው ድምጻቸውን ለማክሮ የሚሰጡ ፈረንሳውያንን ግምት ውስጥ በማስገባት ነው። ሃይማኖት እንዳለችው ከመካከላቸው ፈረንሳይ የተወለዱ የውጭ ዝርያ ያላቸው ዜጎችና ሙስሊሞች ይገኙበታል። አሁን እዚያ ፈረንሳይ ውስጥ ብዙ እንግዲህ የተለያዩ በቀኝ ግዛትም በተለያዩ ምክንያት እዚህ ፈረንሳይ ተወልደው ያደጉ በርካታ የሌላ ሀገር ዜጎች አሉ። በሃይማኖትም እንግዲህ ከፍተኛ ቁጥር ከአውሮፓ የእስልምና እምነት ተከታይ ያለው እዚህ ፈረንሳይ ውስጥ ነው እና እነዛም ቁጥራቸው በርከት ያሉ ኮሚኒቲ አባላት ማለት ፈረንሳይ የሆኑ ግን አመጣጣቸው ከሌላ ቦታ የሆኑ ዜጎች የሚኖሩበት ሆኖ ሳለ ይሄ ብሔራዊ ግንባር እነዚህ ፈረንሳውያን በምርጫው ወይ በዚህ በፖሊሲያቸው ውስጥ ያካተተ ምንም ነገር አይደለም ይዘው የቀረቡት ከዚ ፊት የሚያራምዱት የነበረው በመሆኑም ማክሮ በምንም እንኳን አዲስ ፓርቲ ይዘው ብቅ ብሎ ከመሃሉ ከመሀሉ ያለውን ነገር ነው ይዘው የመጡት እና ሁሉን ያቀፈ አይነት ነገር ነው እያሳዩ ያሉት በፖሊሲያቸው እና በመሆኑም ከሁሉም የተሻለ ሁሉም የሚካተትበታል በእሳቸው የፖሊሲ እቅድ መሰረት ማለት ነው። ሆኖም ግን አሁንም እሳቸው የተሻለ ከሎፔን የተሻለ የመመረጡ እድላቸው ሰፋ ቢሆኑም በአንጻሩም ደግሞ አሁን አብዛኞቹ ፈረንሳዮች ጋር የሚነገረው ምንድን ነው? ሁለቱንም የማይፈልጉ አሉ። ሁለቱም እኛን አይወኩሉም ይዘውት የመጡትን ፖሊሲ አብዛኛው ፈረንሳዊ የሚፈልገው አይደለም። ግን ከማሪን ሎፔን ፓርቲ ይልቅ ማክሮ ትንሽ ከምን ይሻላል አይነት ነገርም ማስተያየት አለና እነዚያ አብዛኛውን ድምፅም ያገኛሉ ተብሎ የሚጠበቀው ማክሮን ሙሉ ለሙሉ የደገፉ ሳይሆን ሎፔንን የሚቃወሙ ሰዎች የሚሰጡት ድምፅ ነው። በሌላ በኩል ደግሞ የ39 ዓመቱ የኢማንዌል ማክሮ ፓርቲ ኦን ማርሽ ገና አንድ ዓመት ያልሞላው ፓርቲ ነው። የማክሮ የፖለቲካ ልምድም ቢሆን ብዙ እንዳልሆነ ነው የሚነገረው። በዚህ የተነሳም ማክሮ ስልጣን ቢይዙ ሀገሪቱን የመምራት ብቃታቸውን የሚጠራጠሩ አልጠፉም። የማሪን ለፔን ፓርቲ ፍሮ ናሲዮናልም ከጎርጎሮሳዊ 202 ዓ ምቱ ምርጫ ወዲህ ዘንድሮ ነው ለሁለተኛ ጊዜ ለመጨረሻ ዙር ውድድር የቀረበው የዚህ ፓርቲም የአመራር ብቃት እንዲሁ ጥያቄዎችን ማስነሳቱ አልቀረም። ይሁንና ሁለቱም ፓርቲዎች ተመሳሳይ አቋም ከሚያራምዱ ልምድ ካላቸው ሌሎች ፓርቲዎች ጋር ተጣምረው የመስራት እቅድ እንዳላቸው ነው የሚነገረው። ከዚህ ሌላ በመጀመሪያው ዙር ምርጫ ጸረ አውሮፓ ህብረት አቋም ያላቸው ማሪን ለፔን የ7.6 ሚሊዮን የፈረንሳይ መራጮችን ማለትም የ21.4 በመቶን ድምፅ አግኝተው ሁለተኛ ደረጃ መያዛቸው እንዲሁም የአውሮጳ ህብረት ማሻሻያ ካላደረገ ፈረንሳይ ከህብረቱ ትውጣ የሚሉት ግራ አክራሪው ተፎካካሪ ዦን ሉክ ሜሎንሾን 19.6 በመቶ ድምጽ ማሸነፋቸው ስጋት ማሳደሩ አልቀረም። በዚህ ስሌት ምንም እንኳን ማክሮ ተሳክቶላቸው ቢያሸንፉም፣ ለፔን ደግሞ ወደ 40 በመቶ ድምፅ ሊያሸንፉ የመቻላቸው ግምት ማሳሰቡ አልቀረም። ስጋቱም ማክሮ ጥቂት የማይባል መፍቅሬ አውሮፓ አቋማቸውን የሚቃወም ህዝብ ያለባትን ሀገር መምራት ከባድ ችግር ሊያስከትልባቸው ይችላል የሚል ነው። ከዚህ ሌላ ማክሮ በሰኔ በሚካሄደው ምክር ቤታዊ ምርጫ አብዛኛውን መቀመጫ ማግኘታቸውም አጠራጣሪ እንደሆነ ነው የሚነገረው። በፈረንሳይ ፕሬዝዳንታዊ ምርጫ ተፎካካሪዎችና መርሃቸው ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።